The Voice of America። በትላንትና ዕለት ሁለት በራያ ቆቦ ወረዳ ዋና አስተዳዳሪና በጸጥታ ዘርፍ ኃላፊው ላይ በተፈጸመው ግድያ የተጠረጠሩ ግለሰቦችን በቁጥጥር ስር ለመዋል ፖሊስ አሰሳ እያደረገ መሆኑ ተገለጸ። የአካባቢው ህብረተሰብ ከኮሮና ቫይረስ ወረርሽኝ ለመጠበቅ የወጡ ህጎችን በአግባቡ አለመተግበሩ እንዲህ አይነቱን ህይወት የሚያሳጣ ግጭት አስከትሏል ይላል የወረዳው ፖሊስ ጽፈት ቤት። የሟቾቹ የቅብር ስነ ስርዓት በዛሬው ዕለት ተፈጽመዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ተመስገን ጥሩነህ በሁለቱ የወረዳው አመራሮች ህልፈት ያደረባቸውን ሀዘን ገልጠዋል መስና አራጌ ዝርዝሩን ይዟል። የወረዳው ዋና አስተዳዳሪ ስዩም መስፍንና የአስተዳደርና ጸጥታ ዘርፍ ኃላፊው መንገሻ ሞላ ትናንት ወልዲያ ላይ ስብሰባ ተከታትለው በመመለስ ላይ ሳሉ ቆቦ ከተማ ለመድረስ 12 ኪሎሜትር ሲቀራቸው ነበር ግድያው የተፈጸመባቸው። የወረዳው ፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር ነጋ ድንበሩ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ የወረዳው አመራሮች ኮሮናን ለመከላከል የወጣውን መመሪያ ጥሷል ብለው ያመኑት የባጃጅ አሽከርካሪ በመከታተል ላይ ነበሩ። ትርፍ ሰው ይዟል የተባለው የባጃጅ አሽከርካሪ የአመራሮቹን ጥያቄ ባለመቀበል በከፍተኛ ፍጥነት ለማ ለማምለጥ በመሞከሩ አመራሮቹም ተከታትለው ለመያዝ ጥረት ያደርጋሉ፣ ሲሉ ሂደቱን ያስረዳሉ። ከፍተኛ ፈተና እየሄደ ስለነበር የተወሰኑ መንገድ እንደሄደ የሆነ የሰርግ ስርዓት ለካ አለ እዛ አካባቢ ዛ ሄዶ ቆሞ አገኙ። ፈጥነው ወረድ ለምንድን ነው የረገጥ ምናምን ዘሚጣ ለመግባባት ድርጊቱ አመራሮቹ በተተኮሰባቸው ሽጉጥ ወዲያውኑ የሞቱ ሲሆን፣ ድርጊቱን ፈጽመዋል የተባሉ ግለሰቦችን በቁጥጥር ስር ለመዋል የተጠናከረ እንቅስቃሴ የተደረገ ነው ብለዋል። ከትናንትና ጀምሮ የሀገር መከላከያ ሰራዊት የሚያካባ አካባቢ ላይ ያለ የአማራ ልጅ ሀይል ፖሊስ አለ መደበኛ ፖሊስ ሚሊሽ ሀይላችን በቅንጅት አሉ ተብሎ የሚታሰበት እሄዳሉ ተብሎ የሚታሰባቸውን አካባቢዎች አሰሳ ሲያደርግ ነው ያደሩት። ህዝቡ በተለይ ኮሮናን ለመከላከል የወጡ ደንቦችንና መመሪያዎችን በመተግበር ደረጃ ያለው ውስንነት እንዲህ አይነት ዋጋ አስከፍሏል፣ ይላሉ ዋና ኢንስፔክተር ነጋ። በአዋጅ የተካተቱም የጤና ሚኒስቴር የሚያወጣቸውን ጉዳዮችን በተመለከተ እንደ ኮማንድ ፖስት እየተገመገመ ግብረ ሀይል የመምራት ሁኔታዎች ናቸው እየተፈጸሙ ያሉ የህብረተሰቡ ትብብር እንብዛ ማለት አይደለም። እኒህ ሰው ህዝብን ለማትረፍ ነው። ሌላ ፍላጎት ኖሯቸው አይደለም የሚታገሉት፣ በሽታው ተስፋፍቶ ማህበረሰቡ እንዳይጎዳ ነው። በጣም አሳዛኙ ነገር እነሱ ከሞቱበት አካባቢ ከፍተኛ ቁጥር ያለው ህዝብ አለ። የአመራሮቹ ሥርዓተ ቀብር ዛሬ ጠዋት የተካሄደ ሲሆን ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ክልል ርዕሰ መስተዳድር ተመስገን ጥሩ ነህን ጨምሮ የተለያዩ ከፍተኛ አመራሮች በድርጊቱ የተሰማቸውን ሀዘን እንደገለጹ የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። 私。